ዛሬ በዓለም ኢትዮጵያን የማያነሳ ሚዲያ፣ ኢትዮጵያም አጀንዳ ያልሆነችበት ስብሰባ የለም ማለት ይቻላል። ሁሉም በተለይ ምዕራባውያን በሰሜናዊ የአገሪቱ ክፍል ትግራይ በሚካሄደው ጦርነት የሰብአዊ መብት ተጥሷል። የአስገድዶ መድፈር ወንጀል ተበራክቷል። ከሁሉም በላይ ረሃብ የጦርነት መሳሪያ እየሆነ ነው በማለት የኢትዮጵያን መንግስት ይወነጅላሉ። የኢትዮጵያ መንግስት በበኩሉ ጦርነቱን የከፈተው ላለፉት 27 ዓመታት አገሪቱን ሲያስተዳድር የነበረውና ስልጣኑን በህዝባዊ ግፊት የለቀቀው ህዝባዊ ወያኔ ሀርነት ትግራይ ነው። በጦርነቱ ለተፈጸሙ ወንጀሎች ግን ተጠያቂነትን አሰፍናለሁ፣ ለተፈናቀሉንና ለተቸገሩም እርዳታ ደርሳለሁ ሲል ቢሰማም እስካሁን ግን የተደመጠ አይመስልም። ግፊትና ጫናው ቀጥሏል። ሰሞኑ ግን የኢትዮጵያ መንግስት ትክክለኛ ነው የሚለውን የአገሪቱን ሁኔታና የተፈጠሩ ችግሮችን ለመፍታት እየተወሰዱ ናቸው የሚላቸውን እርምጃዎች እንዲያስረዱለት ከፍተኛ የዲፕሎማሲ ልዑካንን ወደ ተለያዩ አገሮች እንደላከ ታውቋል። ዴደብሪው ወደ ብራስልስ ለተመሳሳይ ተልእኮ ከመጡት የፌዴሬሽን ምክር ቤት አፈ ጉባኤ የተከበሩ አቶ አደም ፋራህ ጋር አጭር የስልክ ቆይታ አድርጓል። ስለ ተልዕኳቸው ዓላማና ስለፈጽሟቸው ዲፕሎማሲያዊ ተግባሮች እንዲያብራሩልን ነበር መጀመሪያ የጠየኳቸው። በቆይታችን ለአውሮፓ ህብረት ካውንስል ፕሬዚደንት፣ ለአውሮፓ ህብረት ኮሚሽን ፕሬዚደንት ለቤልጅየም እና ለሉክሰምበርግ መንግስት ጠቅላይ ሚኒስትሮች የጠቅላይ ሚኒስትራችንን መልዕክት አስተላልፈናል። እንደዚሁም በመድረክ ተገናኝተን ስለ ኢትዮጵያ ተጨባጭ ወቅታዊ ሁኔታ በስፋት ተወያይተናል። በቆይታችንም መሬት ላይ ያሉ እውነታዎችን ለማስረዳት ጥረት አድርገናል። በትግራይ ላለው ህዝባችን የሚጠቅመው በጋራ ተባብሮ የሚያስፈልጋቸውን ድጋፍ በተደራጀ እና በተቀናጀ መልኩ ማቅረብ እንደሆነ፣ ለዚህ ደግሞ አጋሮቻችን መንግስትን መደገፍ እንዳለባቸው፣ ለትግራይ ህዝብ የሚጠቅመው የኢትዮጵያን መንግስት ለትግራይ ህዝብ ፍላጎት መሟላት እያደረገ ያለውን ጥረት መደገፍ እንደሆነ፣ እንደዚሁም በትግራይ ያለውን ጊዜያዊ አስተዳደር በአግባቡ መደገፍ እንደሆነ። በሀገራችን ህግ ሽብርተኛ የተባለን ድርጅት ለማዳን የሚደረግ ጥረት ለትግራይ ህዝብ እንደማይጠቅም አስረድተናል። የተሻለ መረዳትም አለ። አጠቃላይ የተሳካ ጊዜ ነበረና። የተከበሩ አፈ ጉባኤ፣ በመሪዎቹ የሚነሱ ዋና ዋና ጥያቄዎችና ስጋቶች ምንድን ናቸው? ከሚያነሷቸው ስጋቶች ጋር ተያይዞ ዋናው በትግራይ ክልል ያሉ ወገኖቻችን ምግብ እጥረት አለባቸው። ሰብአዊ ድጋፍ ለማድረስም እንቅፋቶች እየተፈጠሩ ናቸው። በዚሁ ከቀጠለ በቀጣይ ከፍተኛ ረሃብ ሊከሰት ይችላል የሚለው አንዱ ስጋታቸው ነው። ሌላው ከሰብአዊ መብት ጥሰት ጋር ተያይዞ ያሉ ጉዳዮችን ነው የሚያነሱት። ሰብአዊ ድጋፎችን ለወገኖቻችን ከማድረስ አኳያ በአሁኑ ወቅት እንቅፋት እየፈጠረ ያለው ህወሀት እንደሆነ በግልጽ አስቀምጠናል። በተለይ ሰብአዊ ድጋፍ ማድረስ ያልተቻለው በጣም ውስን በሆኑ ቦታዎች ነው፣ በዋናነት ሁለት አካባቢዎች ላይ ነው። ሌላው ከሰብአዊ መብት ጥሰት ጋር ተያይዞ የኢትዮጵያ መንግስት የሰብአዊ መብት ጥሰት የፈጸሙ አካላት ለህግ መቅረብ እንዳለባቸው ተጠያቂ መሆን እንዳለባቸው ጽኑ እምነት እንዳለው አስረድተናል። ብዙዎቹ የምዕራብ መንግስታት የተኩስ አቁም ስምምነት እንዲደረግና ችግሮች በውይይት እንዲፈቱ ለዚህም የኢትዮጵያ መንግስት ፈቃደኛ መሆን አለበት ነው የሚሉት። የተከበሩ አቶ አደም ፋራህ ለነበረን አጭር ቆይታ ከልብ አመሰግናለሁ።